በኢትዮጵያና በቱርክ መንግስታት መካከል የተደረሰው ወታደራዊ ስምምነት የአቅም ግንባታ ወታደራዊ ትብብርና የመሳሰሉትን እንደሚጨምር የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። መንግስት በአሸባሪነት የሰየመው ህወሓት የደቀነው ስጋት ለኢትዮጵያ ብቻ ሳይሆን ለአካባቢው ጭምር በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘው ጽፈት ቤቱ ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ያስደምጠናል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ባለፈው ረቡዕ ጠቅላይ ሚኒስትር አብይ አህመድ በቱርክ ያደረጉትን የሥራ ጉብኝት የሁለቱ አገሮች ዲፕሎማሲያዊ ግንኙነት የመቶ ሃያ አምስተኛ ዓመት የሚታሰብበት ስለነበረ ሁነቱን ታሪካዊ እንዳደረገው ተናግረዋል። ሁለቱ መሪዎች ማለትም ፕሬዚዳንት ሬሴፕ ኤርዶጋንና ጠቅላይ ሚኒስትር አብይ አህመድ በአያሌ የጋራ ጉዳዮች ላይ የተወያዩና የተለያዩ ስምምነቶችን መፈራረማቸውን የገለጹት ቢለኔ የሁለቱ አገሮች የንግድ ልውውጥ አሁን ካለበት በሦስት ጥፍ ለማሳደግ ያላቸውን ቁርጠኝነት መሪዎቹ ገልጸዋል ብለዋል። መሪዎቹ ከስምምነት ከደረሱባቸውና በፊርማ ከጸደቁት አንዱንም የሴክሬታሪያቱ ኃላፊ እንዲህ ገልጸውታል። የወታደራዊ ስምምነቱ ማዕቀፍ የአቅም ግንባታን፣ ወታደራዊ ትብብርን፣ ወታደራዊ የሕክምና አገልግሎቶችንና ሌሎችን ይጨምራል። በቱርክ የተደረገው ይፋዊ የስራ ጉብኝት ፍራማ ሊባል የሚችል ነው። ጉብኝቱ ላለፉት 125 ዓመታት የካበተውን በመተማመን በመከባበርና በመተባበር ላይ የተመሰረተውን የሁለቱን ሀገሮች ግንኙነት ይበልጥ ያጠናክረዋል። የፕሬስ ሴክሬታሪያት ኃላፊዋ በመግለጫቸው ሌላው ትኩረት የሰጡት በሰሜኑ የሀገሪቱ ክፍል በአሁኑ ወቅት የሚታየውን ሰብአዊና የደህንነት ሁኔታ ነው። በእሳቸው አገላለጽ አሸባሪ ቡድን በአማራ ክልል የሚኖሩ ሰላማዊ ማኅበረሰቦችን እያሸበረ ነው። ቡድኑ ይዘርፋል፣ ሆስፒታሎችን ያወድማል፣ በመንገዱ የሚያገኛቸውን የጤና ማዕከላትንና የመሳሰሉ የልማት አውታሮችን ያጠፋል። ቢል ለኔ እንደዘረዘሩት አሸባሪ ቡድን ያሉት የህወሓት ኃይል ደብረታቦርን ለመያዝ ቢያቅተው ከሩቅ ከባድ መሣሪያ በመተኮስ ኢላማ ባለየ መልኩ አንድ መላ ቤተሰብ ከመግደሉ ሌላ ሆስፒታሎችንና የሰላማዊ ሰዎችን መኖሪያ ቤቶች ደብድበዋል። ኃላፊዋ ይህ ቡድን አሁን የደቀነው የአደጋ ስጋት በኢትዮጵያ ብቻ የተወሰነ አይደለም ብለዋል። አሸባሪው ህወሀት የደቀነው የአደጋ ስጋት ከዚህ በኋላ በኢትዮጵያ ብቻ ተወስኖ የሚገኝ ሳይሆን ሰፋ ላለው የአፍሪካ ቀንድ አካባቢ ሁሉ የሚያጠቃልል ነው። ስለሆነም ዓለም አቀፍ አጋር አካላት ሁሉ ቡድኑ በአፍሪካ ቀንድ አካባቢ ከሚንቀሳቀሰው አለም አቀፍ አሸባሪዎችና ከሌሎች ቡድኖች ጋር የሚፈጥረውን ህብረት በጥንቃቄ እንዲያዩት ያስፈልጋል። ህወሀት ባለፉት ሶስት ዓመታት በህቡዕ ካለፈው ጥቅምት መጨረሻ ወዲህ ደግሞ በኢትዮጵያ መከላከያ ሰራዊት ላይ በግልጽ በወሰደው እርምጃ የሚያካሄደውን የሽብር ድርጊት አለም አቀፉ ህብረተሰብ እንዲያወግዘው ጥሪ እናቀርባለን። በመጨረሻም በሚሊዮኖች የሚቆጠሩ ኢትዮጵያውያን አሸባሪ ያሉትን ህወሀትን እያወገዙ አገራቸውን ለማዳን ከመከላከያ ሠራዊቱና ከሌሎች የጸጥታ ኃይሎች ጋር ባላቸው ሁሉ ለመተባበር ያላቸውን ፍላጎት እያሳዩ መሆናቸውን ተናግረዋል። ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ